እንደ ምናምሽታችሁልኛል የተከበራችሁ አድማጮች፣ በእግር ኳስ የካሜሩን አንበሶች ጠንካራውን የግብፅ ብሔራዊ ቡድን አሸንፈው የአፍሪካን ዋንጫ ወሰዱ። የመጀመሪያውን ከፍተኛ የገንዘብ ሽልማትም ተቀብለዋል። በአሜሪካ ፉትቦል የኒው ኢንግላንድ ፔትሪየትስ በሱፐር ቦል ታሪክ ለመጀመሪያ ጊዜ በተካሄደ የጭማሪ ሰዓት አሸንፈው ዋንጫ ነሱ። ዋና አከፋፋዩ ቶም ብሬዲ ከቻርልስ ሄሊ ቀጥሎ አምስት የሱፐር ቦል ቀለበት በማግኘት ሁለተኛው ተጫዋች ሆኗል። የኢትዮጵያን ፕሪሚየር ሊግና አንድ አጠር ያለ የአትሌቲክስ ስፖርት ዜናም ይዘናል። አብራችን ቆዩ። በጋቦን አስተናጋጅነት ተካሂዶ ካሜሩን በአስገራሚ ሁኔታ ድል የተቀዳጀበትን የዘንድሮውን የአፍሪካ ዋንጫ ዜና አላስቀድም ጥራትና ልምድ የሌለው የካሜሩን ብሔራዊ እግር ኳስ ቡድን ዘንድሮ ዋንጫ ያነሳል ብሎ የገመተ ብዙም ሰው አልነበረም። ሆኖም በአውሮፓ ሊጎች የሚጫወቱ ከስምንት ያላነሱ ተጫዋቾች የቤልጂጋዊውን አሰልጣኝ ሂድ ብሩስን ጥሪ ተቀብለው ቲሙን ተቀላቅለዋል። ከእነርሱም መካከል የሊቨርፑሉ ጆል ማቲፕና የሻልከው ኤሪክ ቹፖሞቲንግ ይገኙበታል። የአሰልጣኙን ጥሪ ከልብ ተቀብለው ለብሔራዊ ቲማቸው የተሳተፉት ለባዕዳን ሀገር የሚጫወቱት እነዚህ ተጫዋቾች በእርግጥም በተገኘው ድል ሊደሰቱ ይገባል። በሁለተኛው 45 ደቂቃ ጨዋታ ወቅት በኒኮላስ ኩሉ እና ቪንሰንት አቡባከር የተገኙ ሁለት ግቦች ናቸው የካሜሩንን አንበሶች ለድል ያበቁት። የካሜሩን ኮከብ አጥቂ አቡበካር ዲፕ ታምቤን ቀይሮ ከገባ በኋላ ቲሙ በእርግጥም ጥሩ መንቀሳቀስ አሳይቷል። ያቸዋን ጎል ያስቆጠረውም በሁለተኛው 45 ደቂቃ ጨዋታ ነው። ሲያኔ ከሁለት የግብፅ አጥቂዎች አስጥሎ በጎሉ ጥግ አክርሮ የመታት ኳስ መረቡን አገኘች። በሊብረቪል አንጉጄ ስታዲየም ሆታው ቀለጠ። ተጨማሪው የአምስት ደቂቃ ጊዜም ግብፅን አልረዳም። የካሜሩን አንበሶች ለ አስራ አምስት ዓመታት የጠበቁትን ዋንጫ ለአምስተኛ ጊዜ አነሱ። ቀጣዩን የአፍሪካ ዋንጫ ያስተናግዳሉ። ለመጀመሪያ ጊዜ የተዘጋጀውንም ትልቁን የገንዘብ ሽልማት አራት ሚሊዮን ዶላር ወስደዋል። አድማጮች፣ ትላንት የዋንጫ ፍጻሜ ትልቅ ጨዋታ ያስተናገደው የአፍሪካው የጋቦን ከተማ ሊብረቪል ብቻ አልነበረም። እዚህ በዩናይትድ ስቴትስም የቴክሳሱ ከተማ ሂውስተን 51ኛውን የሱፐር ቦል ዋንጫ አስተናግዷል። ዘኒው ኢንግላንድ ፔትሪዮትስ እና አትላንታ ፋልከንስ ነበሩ ለፍጻሜ የቀረቡት። ፔትሪዮትስ እኩል 28 በመድረሳቸው ሰዓት ተጨምሮ 34 ለ28 አሸንፈው ዋንጫውን ወስደዋል። በዩናይትድ ስቴትስ ብሔራዊ የፉትቦል ሊግ ታሪክ በ25 ነጥብ ሲመራ ቆይቶ በጭማሪ ሰዓት ያሸነፈ ቡድን ፔትሬስ ብቻ መሆኑ ታውቋል። በዚህም ኒው ኢንግላንድ ሱፐርቦልን ለሬከርድ አምስተኛ ጊዜ አሸንፏል። አንድ ቡድን 28 ለሶስት ሲመራ ቆይቶ ያውም እስከ ሦስተኛው ሩብ ጨዋታ ድረስ ሲመራ ቆይቶ 34 ለ28 ያሸነፈው ፔትሬትስ ለድል ያበቃው የ39 ዓመት ዕድሜ ያለው በዋና አከፋፋይነት የቆመው ቶም ብሬዲ ድንቅ ጨዋታ ነው። ብሬዲ በብሔራዊው የፉትቦል ሊግ ታሪክ አምስቴ ሱፐር ቦል በማሸነፍ ተመዝግቧል። ከ62 ያስተላለፋቸው ኳሶች 43ቱ የተሳኩለት አከፋፋይ ቢኖር በሱፐር ቦል ታሪክ ብሬዲ የመጀመሪያው ነው። ፕሬዝደንት ዶናልድ ትራምፕ ከጨዋታው በኋላ ለፔትሬትሱ ቡድን ባለቤት ቶም ብሬዲና ለአሰልጣኙ ቦብ ክራፍት ባስተላለፉት የትዊተር መልእክታቸው ዋው! ላስደናቂ ድላችሁ እንኳን ደስ አላችሁ ብለዋል። በቦስተን የኒው ኢንግላንድ ፔትሬትስ ደጋፊዎች የከተማይቱን አውራ ጎዳናዎች ወደ ፈንጠዝያ ሜዳ ቀይረው ሲጨፍሩ አምሽተዋል። ከንቲባው ነገ ማክሰኞን የድል በዓል ማክበሪያ ቀን እንዲሆን አውጀዋል። ወደ አዲስ አበባ ልውሰዳችሁ። ለቀጣዩ የስፖርት ዜና ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ስለ ኢትዮጵያ ፕሪሚየር ሊግና አዲስ የአትሌቲክስ ዜና አጫጭር ዘገባዎች ያሉት፣ መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የኢትዮጵያ ፕሪሚየር ሊግ የአንደኛ ዙር የመጨረሻ ጨዋታዎች በሳምንቱ መጨረሻ በአዲስ አበባና በክልል ስቴዲየሞች ተከናውነዋል። በስምንት ግጥሚያዎች አስራ ስድስት ጎል ተመዝግቧል። እዚህ በአዲስ አበባ ስታዲየም ከትናንት በስቲያ ቅዳሜ፣ ቅዱስ ጊዮርጊስ ኢትዮጵያ ንግድ ባንክን አራት ለአንድ አሸንፏል። ሳላዲን ሰይድ ሁለት አዳነ ግርማና አቡበከር ሳኒ አንዳንድ ጎሎችን ለቅዱስ ጊዮርጊስ አስመዝግበዋል። ከዚህ ጨዋታ ቀደም ሲልም የተጫወቱት አዲስ አበባ ከነማና ወልዲያ ከነማ አንድ ለአንድ በአቻ ውጤት እኩል ነጥብ ተጋርተዋል። ትናንት እሁድ መከላከያና ሲዳማ ቡና ያለ ግብ ባዶ ለባዶ ሲለያዩ ኢትዮ ኤሌክትሪክ በፍጹም ገብረ ማርያም ሁለት ጎል ሐዋሳ ከነማን አሸንፎታል። አዲስ አበባ ላይ በሚገኘው በአበበ ብቂላ ስቴዲየም ደደቢት ወላይታ ዲቻን በጅማ ስቴዲየም ደግሞ ጅማ አባቡና ድሬዳዋ ከነማን በተመሳሳይ ሶስት ለባዶ አሸንፈዋል። ፋሲል ከነማም አዳማ ከነማን ጎንደር ስቴዲየም ላይ አንድ ለባዶ አሸንፈዋል። ሌሎች ሁለት ግጥሚያዎችም ያለ ግብ ተለያይተዋል። የደረጃ ሰንጠረዥም ቅዱስ ጊዮርጊስ በሀያ ዘጠኝ ደደቢት በሀያ ሰባት አንደኛና ሁለተኛ ሲሆኑ አዳማ ከነማ በሀያ ስድስት ሲዳማ ቡና በሀያ አምስት ኢትዮጵያ ቡና በሀያ አራት ከሶስተኛ እስከ አምስተኛ ያለውን ደረጃ ይዘዋል። የደቤቢቱ ጌታ ነህ ከበደ በአስራ አንድ ጎል ይመራል። ሌሎች ሶስት ተጫዋቾች ደግሞ በኩል ሰባት ጎል ጌታ ነህን ተከትለዋል። ሐዋሳ ከነማ ኢትዮጵያ ንግድ ባንክና አዲስ አበባ ከነማ በወራጅ ቀጠና ይገኛሉ። የመጨረሻው አትሌቲክስ ነክ ዜና የዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር አየት ሩሲያዊቷ የሶስት ሺ ሜትር መሰናክል ሯጭ ሁለት ሺ አስራ ሁለቱ የለንደን ኦሎምፒክ በአንደኝነት ያጠለቀችውን የወርቅ ሜዳሊያ ነጥቆ ሁለተኛ ለወጣችው ቱኒዚያዊቷ አትሌት ሀቢባ ጋራ ተሰጥቷል። በዚሁ ሽግሽግ መሰረት ኢትዮጵያዊቷ አትሌታ ሶፊያ አሰፋም በወቅቱ አግኝታው የነበረው የነሐስ ሜዳሊያ ወደ ብር ሜዳሊያ ከፍ ሲል፣ በአራተኛነት የፈጸመችው ኬንያዊቷ ቺሞስ ደግሞ ነሐስ ሜዳሊያ እንድታገኙ ተደርጓል። ዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር ለሶፊያ አሰፋ ጤናክላትን የብር ሜዳሊያ ሰሞኑን በክብር እንዲሰጣት አድርጓል። ስቴሮይድ ትሪናቦል በሚባል የአበረታች መድኃኒት ወስዳ የተረጋገጠባት ሩሲያዊቷ አትሌት ዩሊያ ዛሪፖቫ ከሁለት ሺ አስር ጀምሮ ያደረገችውን ውጤቶች ሙሉ በሙሉ እንዲሰረዙ ተወስኗል። በተመሳሳይ ሁኔታ የጃማይካ አራት በመቶ የዱላ ቅብል በአበረታች መድኃኒት የወሰዱትም የወርቅ ሜዳሊያ እንዲመልሱ ተደርጓል። አበርታች መድኃኒቱን ወስዶ የተገኘው ከአራቱ የዱላ ቅብብል አባላት አንዱ ብቻ ሲሆን አራቱ ያጠለቁትን የወርቅ ሜዳሊያ እንዲመልሱ ተደርጓል። የዓለማችን ፈጣን ሁሴን ቦልት ከቡድን አባላት አንዱ መሆኑ ይታወሳል። እንደ አውሮፓ አቆጣጠር በሁለት ሺ ዓመተ ምህረት ካናዳ ላይ በተደረገው የወንዶች አምስት ሺ ሜትር አልጄሪያዊ አትሌት አበርታች መድኃኒት ወስዶ ወዲያውኑ ስለተረጋገጠበት አሸናፊነቱ በወቅቱ ሁለተኛ ለነበረው ኢትዮጵያዊው ለአትሌት ሚሊዮን ወልዴ ሜዳሊያና የሰላሳ ሺ ብር ሽልማት እየተሰጠው መሆኑ ይታወሳል። ይኸው ነው። በእኔ በኩል ያለው ሰለሞን አመሰግናለሁ። ገዛ ጽዮን መስቀል ነበር ከአዲስ አበባ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።